ሀገርኛ ሪፖርት ኢትዮጵያ በሕዋ ላይ የአምስት ዓመት የዕድሜ ቆይታ የሚኖራት ሳተላይት ለማምጠቅ የጨረታ ሂደት ማጠናቀቋ ተነገረም። ይህ የተነገረው የኢኖቬሽንና ቴክኖሎጂ ሚኒስቴር የዘጠኝ ወር የስራ አፈጻጸሙን ለህዝብ ተወካዮች እንደራሴዎች ምክር ቤት ባቀረበበት ወቅት ነው። ለሶስተኛ ጊዜ ኢትዮጵያ ለማምጠቅ የጨረታ ሂደት ያጠናቀቀችባት ሳተላይት ስያሜዋ ኢቲአርኤስ ሁለት ናት ተብሏል። የኢኖቬሽንና ቴክኖሎጂ ሚኒስትር በለጠ ሞላ ኢቲአርኤስ ሁለት የተሰኘችው ሳተላይትን ለማምጠቅ የጨረታ ስራው ተጠናቆ በቴክኒክ ግምገማ ላይ ይገኛል ብለዋል። የአሁኗ ሳተላይት በ2 ዓመትና በ2013 አሳስ ወር ላይ መጥቀው አገልግሎታቸው ካበቃው ሁለት ሳተላይቶች በህዋ ቆይተዋም በአገልግሎቷም የተሻለች መሆኗን ተናግረዋል። በህዋ ላይ አምስት ዓመት ትቆያለች የተባለችው ኢቲአርኤስ ሁለት ሳቴላይት ከበፊቶቹ የተሻለ አገልግሎት ይዛ ትመጣለችም ነው የተባለው። በህዋ ላይ አምስት ዓመት መቆየቷ፣ ከሌሎች ሶስት ሳቴላይቶች ጋር መረጃ መለዋወጥ መቻሏ፣ የተሻለ መረጃ እና ዳታ መስጠት መቻሏ ሀገሯ ከቀድሞቹ የተሻለች ያደርጋታልም ሲሉ ሚኒስትሩ አብራርተዋል። ከዚህ በፊት መጥቀው አገልግሎታቸው የተጠናቀቀው ሁለቱ ሳቴላይቶች ምን ፋይዳ መጡ የተባሉት ሚኒስትሩ 26.4 ቴራባይት መጠን ያለው የሳተላይት የመሬት ምልከታ መረጃ መፍጠር ተችሏል። ብለዋል የህዳሴ ግድብ ግንባታን የደን ምንጣሩ ቦታዎችን ለመለየት የደንና የሰብል ሽፋንን ለማወቅ እንደዚሁም ሌሎች አገልግሎቶችን ሰጥተዋል ሲሉ ሚኒስትሩ ተናግረዋል። የትግራይ ጊዜያዊ አስተዳደር የሱዳን ፈጥኖ ደራሽ ኃይል የህወሀት ኃይሎች ከሱዳን ጦር ሰራዊት ጋር ወግነው እየወጉኝ ነው በማለት ያቀረበውን ውንጀላ ባወጣው መግለጫ አስተባብሏል። የፈጥኖ ደራሹ ኃይል ውንጀላ በጥብቅ እንደሚያወግዝ የገለጠው ጊዜያዊ አስተዳደሩ ፈጥኖ ደራሽ ኃይሉ ይህን ውንጀላ ያሰማው ዓለም አቀፍ ድጋፍ ለማግኘት ነው ሲል አጣጥሎታል። ጊዜያዊ አስተዳደሩ ህወሀት የፖለቲካ ፓርቲ በመሆኑ የታጠቀ ኃይል የለውም ወይም ሚሊሻ የለውም በማለት ምላሽ ሰጥቷል። ሱዳን በትግራይ ጦርነት ወቅት በአስር ሺዎች የሚቆጠሩ የክልሉን ስደተኞች ያስጠለለች እንደመሆኗ በሱዳን ውስጥ ጉዳይ የምንገባበት ምክንያት ሊኖረን አይችልም ብሏል። ሁለቱ ወገኖች ጦርነቱን ከሚያባብሱ ንግግሮች እንዲቆጠቡና ጦርነቱን በሰላማዊ መንገድ እንዲፈቱም ጊዜያዊ አስተዳደሩ ጠይቋል። አርባ በመቶ የሚያህሉ ኢትዮጵያውያን ዜጎች አገልግሎቶችን ለማግኘት የሚያስችል አስፈላጊ ሰነድ የላቸውም ተባለም። የብሔራዊ መታወቂያ ፕሮግራም ዋና ስራ አስፈጻሚ ዮዳሄ አርአያ ስላሴ በኢትዮጵያ አርባ በመቶ የሚያህሉት ዜጎች አገልግሎቶችን ለማግኘት የሚያስችል ትክክለኛ ሰነድ እንደሌላቸው ገልጸዋል። እነዚህ አስፈላጊ ሰነድ የሌላቸው ዜጎች ከመደበኛ የኢኮኖሚ እንቅስቃሴ የተገለሉ እንደሆኑ የገለጹት ኃላፊው የባንክ እና የሲም ካርድ አገልግሎቶችንም ጭምር ለማግኘት አስፈላጊ የሆነ መለያ የላቸውም ብለዋል። በዚህም ሰነድ የሌላቸው ዜጎችን በዲጂታል ቴክኖሎጂ በመመዝገብ ብሔራዊ መታወቂያ እንዲያገኙ ለማድረግ ስድስት ሺህ የዲጂታል መታወቂያ መመዝገቢያ መሳሪያዎችን ለመግዛት 32 ባንኮች በጋራ አንድ ቢሊዮን ብር እንደሚያዋጡ ተገልጿል። ላሚኖ ኢንጂነሪንግ የተሰኘው ድርጅት ለግዢ የወጣውን ጨረታ በማሸነፍ የዲጂታል መታወቂያ መመዝገቢያ መሳሪያዎችን እንዲያቀርብ ከስምምነት ላይ ተደርሷል ተብሏል። እያደመጡ የነበረው የኤስፔስ አማርኛ ፕሮግራምን ነበር።